የሴቱ ታሪክ እንግዲህ አንቺው ነው ቆንጂት። ከ200 የሚበልጡ የናይጄሪያ ቺቦክ ተማሪዎች በቦኮ ሃራም ተዋጊዎች ከተጠለፉ ሁለት አመታቸው እንደሆነ አስረግጠሽ የክሪስ ስታይን ዘገባ ነው መሰለኝ ለዛሬ ይዘሽ የቀረብሽው ላንቺው። ላስረግ። ልክ ነው ሶሎሞን። የተጠላፊዎቹ ልጃገረዶች አባቶች እምባላላ ከተማ ገበያ ውስጥ ቺቦክ አካባቢ የምትገኝ ነች። ዛፍ ጥላ ስር ተሰብስበው ካሁን ካሁን ልጆቻችን ብቅ ይሉ ይሆን በሚል አይናቸው ይንከራተታል፣ ይተክዛሉ። ክሪስ ስታይን እንደዘገበው የቦኮ ሀራም ተዋጊዎች የዛሬ ሁለት አመት ቺቦክ ከተማ ከሚገኘው የልጃገረዶች አዳሪ ትምህርት ቤት በድቅድቅ ጨለማ ደርሰው ከጠለፏቸው 276 ልጃገረዶች ውስጥ የአራቱ ወላጆች ናቸው ያነጋግራቸው። ይህ ጽንፈኛው ቡድን ከፈጸማቸው ሁሉ እጅግ በጣም የከፋ ወንጀል ፈጥኖ ዓለም አቀፍ ትኩረትን መሳቡን እናስታውሳለን። የናይጄሪያ አጋሮች አገሮችና ተቋማት ልጃገረዶቹን ፈልገን እናገኛለን እንረዳለን ሲሉ ቃል መግባታቸው አይዘነጋም። ሀምሳ ሰባቱ ከጠላፊ እጅ ቢያመልጡም ሁለት መቶ አስራ ዘጠኙ አሁንም የት እንደደረሱ አይታወቅም። የናይጄሪያ የጦር ሰራዊትና የፖለቲካ መሪዎቿ ልጆቹን ከቦኮ ሀራም እጅ እናስለቅቃለን እያሉ አሁንም ቃል ይገባሉ። ይሁን እንጂ እዚያ ገበያ ላይ ቁጭ ብለው የሚተክዙት ወላጆች ልጆቻቸው ከተጠለፉባቸው ወዲህ ሕይወታቸው ፈጽሞ እንደ ድሮው ሊሆንላቸው እንዳልቻለ ነው የሚናገሩት። አባት ያዋሌ ዱንያ የተጠለፈችባቸውን የሚወዷትን ልጃቸውን ባሰቧት ቁጥር ትኩሳት ይለቅብኛል፣ ያንዘፈዝፈኛል አሉ። ልጃገረዶቹ የተጠለፉበት የኪቦኩ የመንግስት ትምህርት ቤት አሁን የፍርስራሽ ክምር ሆኗል። ቦኮ ሀራም ልጆቹን ከጠለፈ በኋላ እሳት ለኩሶ አጋየው። በኋላ መንግስት እንደ አዲስ ይገነባል ብሎ አፈረሰው። ነገር ግን ትምህርት ቤቱ ገና አልተሰራም። ስለዚህ ኪቦክና የአካባቢው ከተሞች ማህበረሰብ በአሁኑ ጊዜ ትምህርት ቤት የላቸውም። ታዲያ ከተማዋ ችግሯ ለልጆቿ ትምህርት ቤት ማጣቷ ብቻ አይደለም። ቦኮ ሀራም አሁንም እየገባ ያመሳታል። ባለፈው ጥር ወር የቦኮ ሀራም አጥፍቶ ጠፊዎች ገበያዋ መሀል ቦምባ ፈንድተው ቢያንስ አስር ሰዎች ገድለዋል። ከዚያ በፊትም ጥቃት አድርሰው ነበር። ሁኔታው የቺቦክን ማህበረሰብ በተለይም የተጠለፉትን ልጃገረዶች ቤተሰቦች ከባድ ስቃይ አስከትሎባቸዋል። ያኩቡ ኔኬኬ የቺቦክ ልጃገረዶች ወላጆች ማህበር መሪ ናቸው። ተማሪዎቹ ከተጠለፉ ወዲህ ከመካከላችን አስራ ስምንት ወላጆች ሞተዋል ይላሉ እንዲህ አይነት መከራ ሲደርስ ሰው ይታመማል። አእምሮ ሰላም አይኖረውም። ልጅህ በጠላፊ እጅ ሆና ሰላም ሊኖርህ አይችልም። የፍርሃት ኑሮ ነው የምትኖረው። አንድ ነገር ሲያምህ ይዞ ይሄዳል፣ አሉ አባት እንኬኬ የምባላ ላመንደር ነዋሪዎች። የተጠላፊዎቹ ልጃገረዶች ቤተሰቦች አንዱ ሌላውን እያጽናኑ ነው ቀኑን የሚገፉት ከወዳጆቼ እና ከስራ ጓደኞቼ ጋር ሲሆን አሉ ሌላው አባት ጆሴፍ ሳንዳ። ሌላ ሌላውን ስናወራ ሀሳቤ ይከፈልልኛል። ብቻዬን ስሆን ነው ልጄ እንዴት ሆና ይሆን እያልኩ ስለሷ ሳሰላስል የምለው ብለዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ ጽህፈት ቤት የህፃናትና የግጭቶች ጉዳይ ተጠሪ የሆኑ ሆኑት ሌይላ ዜሩጊ ማምሻውን በዚሁ ጉዳይ በቺቦክ ልጃገረዶች ጉዳይ መግለጫ አውጥተው ነበር። እነዚህ ልጆች ልንረሳቸው አይገባም። የናይጄሪያም ሆነ የማንኛውም አካባቢ ልጆች በሰላም መኖርና ማደግ አለባቸው። እኛ ድምጻቸው ሆነን ወደ ቤተሰባቸው እንዲመለሱ የማድረግ ግዴታ አለብን ብለዋል